በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 19 2013 ዓ ም ዝግጅታችን አሁን ጀመረ። በመሳሪያ በኃይል የማዕከላዊ መንግስቱ አይደራደርም ካሉ ይህን እኮ ነገር አይደለም። አብይ እኮ ነግሮናል። መደራደር አለበት፣ ምክንያቱ ችግሩ የፖለቲካ ነው። የፈለገው አይነት ወታደራዊ እርምጃም ወስዶ አብይ አህመድ መጨረሻ ላይ መፍትሄው ፖለቲካ ነው። ይህን ነው ለኢትዮጵያ መሰላለቱ እንፈልገው። አምባሳደር ፍስሃ አስግዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። የሚካሄደው ለውጥ ደግሞ በፊት የነበራቸውን የበላይነት እየሸረሸረ እነሱን እንደ ሌላው እኩል የሚያደርግ እንጂ የበላይ ስለማያደርጋቸው ከጅምሩ ነው ኢትዮጵያ ውስጥ ችግር መፍጠር የጀመሩ። አቶ ነአምን ዘለቀ በግንቦት ሰባት የአመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጥ ወዲህ ከፖለቲካው አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ከተማ ነዋሪ ናቸው። በዚህ ምሽት ሁለቱም በግንባር ይከራከራሉ። አዳምጧቸው። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊቱ መቀሌ መግባቱን አስታወቁ። ንጹሐን ዜጎች ኢላማ ሳይሆኑ ከተሞቻችንና ቅርሶቻችን ሳይጎዱ መከላከያ ሰራዊታችን መቀሌ ለመግባት ችለዋል ብለዋል። የመከላከያ ሰራዊቱ በገሰገሰባቸው አካባቢዎች ሁሉ የትግራይ ሕዝብ ለሀገሩ ያለውን ፍቅርና ለመከላከያ ሰራዊቱ ያለውን ክብር አሳይቷል ሲሉም ጠቅላይ ሚኒስትሩ ጨምረው አስታውቀዋል። አስከትለውም ጁንታው በሸሸበት ከተማና አካባቢ ሁሉ የጤና ተቋማትን፣ ትምህርት ቤቶችን ድልድዮችንና መንገዶችን እያወደመ ሄደዋል ብለዋል። ያፈረሳቸውን የመሰረተ ልማት ተቋማት ገንብተን ህዝቡ ወደ ሰላማዊ ኑሮው እንዲመለስ የቻልነውን ሁሉ እንደምናደርግ ቃል እገባለሁ ብለዋል ጠቅላይ ሚኒስትሩ። ቀደም ብሎ ሮይተርስ ባወጣው ዜና የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል በላኩለት የጽሑፍ መልእክት መቀሌ ላይ የከባድ መሳሪያ ድብደባ ተከፍቷል ማለታቸውን ገልጿል። የፈረንሳይ የዜና አገልግሎት ኤኤፍፒም በከባድ የመድፍ ጥቃት መደብደቧን የረዴ ሰራተኞች አረጋግጠዋል ብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ቃል አቀባይ ቢለኔ ስዩም የኢትዮጵያ ኃይሎች የሲቪሎች አካባቢዎችን አይደበድቡም። የመቀሌ እንዲሁም የመላዋ ትግራይ ነዋሪ ኢትዮጵያውያን ደህንነት አሁንም ቢሆን ለፌዴራሉ መንግስት ቀዳሚ ትኩረትነቱ እንደቀጠለ ነው ማለታቸውን ሮይተርስ አብሮ ጠቅሷል። በሌላ በኩል የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ዛሬ ማምሻውን ባወጣው መግለጫ የኢትዮጵያ መንግስት እያካሄደ ነው ላለው የሕግ ማስከበር ዘመቻ የተሳሳተ ትርጉም እየተሰጠ ነው ብሏል። በተሳሳተ ሁኔታ ተተርጉመዋል ያላቸውን ነጥቦችም አብራርቷል። ኢትዮጵያ ወደ እርስ በርስ ጦርነት እየገባች ነው በሚል እየተገለጸ ያለው ፍጹም የተሳሳተ ነው በሚል ባብራራበት ክፍል በኢትዮጵያ የተጀመረው ህግ የማስከበር ዘመቻ አላማ በግልጽ የተቀመጠና እርሱም የህወሀት ወንጀለኛ ቡድንን ለህግ ለማቅረብ ነው ይህ ዘመቻም መጠናቀቂያው ላይ ደርሷል ብሏል የኢትዮጵያ የመከላከያ ሰራዊት መቀሌንና የትግራይ ከተሞችን በቦምብ እየደበደበ ነው፣ እንዲሁም መቀሌ ውስጥ በሚደረግ ዘመቻ ምንም ምሕረት አይኖርም ተብሏል፣ ሲቪሎች እየተገደሉ ነው በሚል በህወሀት ቡድኖች በተደጋጋሚ የሚተላለፈው የፈጠራ ወሬ ነው ሲል አጣጥሏል። መንግስት እየወሰደ ባለው የህግ ማስከበር ዘመቻ የመከላከያ ሰራዊት ሲቪሎች የጥቃት ሰለባ እንዳይሆኑ እጅግ ከፍተኛ ጥንቃቄ እያደረገ ነው ሲልም አክሏል። የአስቸኳይ ጊዜ አዋጅ ማጣሪያው በመግለጫው ሆስፒታሎች፣ ትምህርት ቤቶችና የመኖሪያ ቦታዎች ላይ ምንም አይነት የጥቃት እርምጃ አይወሰድም ሲልም አስታውቋል። ትናንት አርብ ማታ የህወሀት ኃይሎች ወደ ተለያዩ የኤርትራ ከተሞች በርካታ ሮኬቶች መተኮሳቸውን የኤርትራ ፕሬስ ዘግቧል። በአገር ውስጥ የሚካሄደውን ውጊያ ዓለም አቀፋዊ ለማድረግ ህወሀት የያዘው የመጨረሻ ሙከራ ብሎታል። አስመራ ውስጥ ባሉ ሰው የሚበዛባቸው የመኖሪያ አካባቢዎች ሮኬቶች መውደቃቸውን ያረጋገጠው ዘገባው በሰው ላይ ስለደረሰ ጉዳት ግን የተሰማ ሪፖርት እንደሌለን የገለጸው፣ ከኤርትራ መንግስት በኩል የተሰጠበት መግለጫ የለም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአፍሪካ ህብረት ልዩ መልእክተኞች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ከህወሀት መሪዎች ጋር የሚደረግ ድርድር አይኖርም ሲሉ በድጋሚ አሳውቀዋል። ጠቅላይ ሚኒስትሩ ትናንትና አርብ ሶስቱን የአህጉራዊው ህብረት ልዩ መልእክተኞች የቀድሞ የላይቤሪያ ፕሬዝደንት ኤለን ጆንሰን ሰርሊፍ፣ የቀድሞ የሞዛምቢክ ፕሬዝደንት ጆአኪም ቺሳኖ እና የቀድሞ የደቡብ አፍሪቃ ፕሬዝደንት ጋሌማ ሞትላንቴን ተቀብለው ማነጋገራቸው ይታወሳል። ከውይይቱ በኋላ የወጣው መግለጫ ጠቅላይ ሚኒስትር አብይ የአፍሪካ ህብረት ልዩ ልኡካኑ የአፍሪካን ችግሮች አፍሪካዊ መፍትሔ ለመስጠት መርህ ስላሳዩት ቁርጠኝነት ማመስገናቸውን አመልክቷል። መንግስታቸው የሲቪሎችን ደህንነት መጠበቅ እንደ ሚያረጋግጥም ገልጸዋል። ከህወሀት መሪዎች ጋር ስለመደራደር ጉዳይ ግን መግለጫው ላይ የተጠቀሰ ነገር የለም። ግጭቱ ከተጀመረ ወዲህ በሺዎች የሚቆጠሩ ሰዎች ህይወት ሳይጠፋ እንዳልቀረ ሲዘገብ ከ43 ሺህ የሚበልጡ ሰዎች ደግሞ ወደ ሱዳን ተሰደዋል። ኢንተርናሽናል ሬስኪው ኮሚቲ የተባለው ዓለም አቀፍ ድርጅት 500 ሺህ ነዋሪ ባላት መቀሌ ከተማ ሊከሰት የሚችለው የገዘፈ ሰብአዊ ቀውስ እጅግ አሳስቦናል ብሏል። ትናንትና ከቫቲካን በወጣ መግለጫም የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ግጭቱ እንዲቆምና ለግጭቱ በፖለቲካ ውይይት መፍትሄ እንዲፈለግ በድጋሚ ተማጽኖ አቅርበዋል። ሁለቱም ወገኖች ሲቪሎችን ከጉዳት እንዲጠብቁም ተማጽኗቸውን አሰምተዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የአፍሪካ ህብረት ልዩ ልኡካኑ ከጠቅላይ ሚኒስትር አብይ አህመድ ጋር ስላደረጉት ውይይት የቀድሞ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍ ጋር በቴሌፎን መነጋገራቸውና ገለጻ ያደረጉላቸው መሆኑ ተመልክቷል። ከዋና ጸሐፊው ጉተሬዥ ቃል አቀባይ ጽህፈት ቤት የወጣው መግለጫ ዋና ጸሐፊው በግጭቱ ሳቢያ በሲቪሎች ላይ የሚደርሰው ጉዳት፣ የጥላቻ ንግግሮችና በጎሳ መፈ በረጅ ጉዳይ መስፋፋቱ እጅግ እንዳሳሰባቸው አመልክቷል። በተዛመደ ዜና በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኬሊ ክራፍት በኢትዮጵያ የትግራይ ክልል ያለው ሁኔታ መባባሱ ዩናይትድ ስቴትስን እጅጉን አሳስቧታል ሲሉ አስታውቀዋል። የአፍሪካ ሕብረት በግጭቱ ወገኖች መካከል ውይይት እንዲከፈትና ሰላም እንዲሰፍን የያዘውን ጥረት እንደግፋለን ሲሉም አክለው አስታውቀዋል። ሁለቱም ወገኖች የሲቪሎችን ከጥቃት መጠበቅ፣ ለስደተኞችና ችግር ላይ ላሉ ሌሎችም ሁሉ እርዳታ እንዲደርስ እንዲፈቅ ይፈቅዱ ሲሉም አምባሳደር ኬሊ ክራፍት አሳስበዋል። አምስት መቶ ሺህ ነዋሪዎች ባሏት መቀሌ ከተማ የከበደ ሰብአዊ መቅሰፍት በቅርቡ ሊከሰት ይችላል ሲል ደግሞ ዓለም አቀፉ የግጭት አስወጋጅ ቡድን አይሲጂ ስጋቱን ገልጿል። በሁለቱ በከባድ የታጠቁ ኃይሎች መካከል በሚካሄድ ውጊያ በከተማዋ የሚከፈለው ሰብአዊ ዋጋ የከበደ ሊሆን ይችላል ያለው አይሲጂ ተጨማሪ የሲቪሎች ህይወት እንዳይጠፋና በሀገሪቱ ላይ ዘላቂ ጉዳት የሚያስከትል ደም አፋሳሽ ፍጥጫን ለመከላከል ጊዜው አልረፈደም ነው ያለው የአውሮፓ ህብረት፣ ዩናይትድ ስቴትስና የተባበሩት መንግስታት የጸጥታ ምክር ቤት፣ የአፍሪካ ህብረት የያዘውን ጥረት በመከተል የኢትዮጵያ መንግስት ጥቃቱን እንዲያቆም ጥሪ ማቅረብ አለባቸው ሲልም አክሏል አይሲጂ። ከዚያም በተጨማሪ ለሁሉም ወገኖች እስካሁንም ደም የፈሰሰበት ወታደራዊ ግጭት የሀገሪቱን ሕዝብ ደህንነትና ዓለም አቀፍ ስሟን እጅግ አብዝቶ የሚጎዳና ሊያሳስብም የሚገባ ነው ብሏል። በመጨረሻም ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት አርብ በደረሰ ከባድ ፍንዳታ ቢያንስ ሰባት ሰዎች ሲገደሉ አስር ሰዎች መቁሰላቸውን የሀገሪቱ ፖሊሶች አስታወቁ። አጥፍቶ ጠፊው ቦምቡን ያፈነዳው ጄላቶ ዲቪኖ በሚባል ዓለም አቀፍ አውሮፕላን ጣቢያው አጠገብ የሚገኝ ታዋቂ የጣፋጭ ምግብ ቤት ላይ መሆኑን የተገለጸው ፍንዳታው የደረሰው የዩናይትድ ስቴትስ ተጠባባቂ የመከላከያ ሚኒስትር ክሪስቶፈር ሚለር አስቀድሞ ይፋ ባልተደረገ ጉብኝት ሞቃዲሾ ከገ የገቡ ጥቂት ሰዓታት ተከትሎ መሆኑ ተዘግቧል። ለጥቃቱ የአልቃይዳው ግብረ አበር ጽንፈኛ እስላማዊው አልሸባብ ቡድን ኃላፊነቱን ወስዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ኅዳር 19 2013 ዓመተ ምህረት ዝግጅታችንን ነው። ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም መዛ ውስጥ ያለ ነው። እንግዲህ ኢትዮጵያ ከሌለች ኮቪድ 19 ማማከርም የለም በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው ከኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና፣ ከጥላቻን በራቀ መንፈስ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው። ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለ። ድርጊቱን ስታይ በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊት፣ ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለ። ከዛ በኋላ ወደ አድራጊው ትሄዳለ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ። አድማጮች፣ በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የአማካሪዎች ምክር ቤት አባላት ፕሮፌሰር ዮናስ እንዳለ ገዳንና ዶክተር ገበየሁ ተፈሪን ነው የሰማችኋቸው ወቅታዊውን የኢትዮጵያ ሁኔታ አስመልክቶ ያወጡትን ጋዜጣዊ መግለጫ ተንተርሶ ከተደረገ ቃለ ምልልስ የተወሰደ ነው። በሁለተኛው አጋማሽ ይመለሳሉ። ዝግጅቶቻችንን በዌብ ሳይታችን አማሪክ ኒውስ ዶት ኮም በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመት ትችላላችሁ። ወደ ቀደመው ዘገባችን እንለፍ። የአዲስ አበባ ከተማ ብልጽግና ጽህፈት ቤት አዲስ አበባ ከተማ ከሚኖሩ የትግራይ ተወላጆች ጋር ውይይት አካሂዶ ነበር ያለችው ዘጋቢያችን ፀሐይ ዳምጠው ውይይቱን ተከታትላ ተከታዩን ዘገባ አሰናድታለች። የአዲስ አበባ ከተማ ብልጽግና ፓርቲ ጽህፈት ቤት በከተማዋ ነዋሪ ከሆኑት የትግራይ ተወላጆች ጋር በሰሜኑ የአገሪቱ ክፍል እየተካሄደ ባለው የሕግ ማስከበር ሂደት ላይ ተወያይቷል። በውይይቱ የተሳተፉ ነዋሪዎችም ሕግ የማስከበሩ ሂደት ላይ ሀሳባቸውን ሰንዝረዋል። አቶ አክሊሉ ገብረ ስላሴ ከቅርቆስ ክፍለ ከተማ የተሳተፉ ሲሆን መንግስት የሀገር ደጀን የሆነ መከላከያ ተነክቶ ይቅርና አንድ ግለሰብ ብነካ ህግ የማስከበር ግዴታ አለበት ስሉ ሀሳባቸውን ገልጿል። እነዚህ ሰዎች የመሰረቱት ፓርቲ ነው ህወሀት ማለት ማስረከብ ያልፈለጉት አሁን አገሪቷ የደረሰችበት ደረጃ ከዚህም በላይ ሊያደርሷት ስለሚፈልጉ እንጂ የኢትዮጵያ መንግስት እያደረገ ያለው ህግን የማስገበር እርምጃ እንኳን የሀገር ሁሉ አባት እንኳን የሀገር ሁሉ ምልክት የሆነው መከላከያ ተነክቶ አይደለም፣ አንድም ሰው አንድም ዜጋ ቢነካ እንኳን ህግ የማስከበር ጉዳይ ለመንግስት የምንደራደርበት መንግስትን አይ ይሄን አድርግ ይሄን አታድርግ የምንልበት አይደለም። ሰው ህግ መከበሩ ተገቢ ነው። ወይዘሮ ፍረወይኒ ኃይሌ ከቦሌ ክፍለ ከተማ ነው የመጡት። የትግራይ ህዝብ ከአትደምሩት እያለን ምክንያቱም ሞጆሌ እግር ላይ ሲገባ ሰንኮፉ ካልወጣ ምንም ሰላም የለም። የህወሓት መሪ ማለት ተነቅለው ባሉበት ተይዞ ለህግ እንዲቀርቡ ነው የሚያስፈልገው እንጂ የትግራይ ህዝብ በአስር ሰው መቃቀል የለበትም። እኔ በጣም ነው የማዝነው። ህዝብና ህዝብ እያጋደሉ ህዝብና ህዝብ እያስለቀሱ፣ እኛ እናቅልሃለን፣ እኛ እንመርሃለን። አሜሪካና ጣሊያንና ኒዘርላንድ እኮ ናቸው የእነሱ ልጆች። የትግራይ ህዝብ እሳና እንዲ ያለው ጣሊያና እንዲ ያለው የትግራይ ህዝብ ምን በወጣው ምን ቤት ተሰራለ? ተታጋይ ልጅ ሁነቴ በጣም ለማዝ ነው። የትግራይ እናት እኮ እያለቀሰች ነው። አቶ ያሬድ ከቦሌ ክፍለ ከተማ የመጡ ሲሆን መንግስት የጀመረውን የህግ ማስከበር ተግባር አግባብ ነው ሲሉ አብራርተዋል። በሀገር መከላከያ ሰራዊታችን ላይ የተፈጠረው ችግር እኔ ምናልባት በታሪክም በጥቁር መዝገብ ላይ ተቀምጦ የሚ ታሪክ ነው ሚሆ ማስቀመጥ ሰው በተኛበት ከሀ ዓመታት በላይ ያችን ሀገር ሲያስጠብቅ የነበረ ተዋልዶ የኖረ የራሱ ልጅ 18ና 19 ዓመት አባቱ ወልዴን በግዳጅ ዛሬ ያለንበት ይህም እጅግ በጣም ለትግራይ የትግራይን ክብር የትግራይን ባህል ማንነትን ያፈነገጠ የትግራይን ምንም ሊመጥን በማይችል ጫናትን ይህንን መግለጽ በሚችልበት ሁኔታ የተደረገው አስነዋሪ እኔ በጽ ወንጀል መከሰስ ያለበት በአስቸኳይ መንግስት ተገቢውንና አፋጣኝ እርምጃ መወሰድ መቻል አለበት የሚል እምነት የአዲስ አበባ ብልጽግና ፓርቲ ኃላፊ አቶ መለስ አለሞ በውይይቱ ላይ እንዳሉት መቀሌ ላይ የመሸገው የህዋት ቡድን በትግራይ ህዝብ ላይ በርካታ በደሎችን ሲፈጽም እንደነበር አስታውሷል። በቲፒኤልኤፍ ውስጥ ከፊት ቲፒኤልኤፍን የሚመሩ ሰዎች የህዋትን ዓላማ፣ የተከፈለውን መስዋዕትነት፣ በተለይ የትግራይ ህዝብ የከፈለውን መስዋዕትነት ወደ ጎን ትተውት በራሳቸው መንገድ ሄደዋል። ራሳቸው መንገድ መሄዳቸው ብቻ አይደለም፣ መልሰው የትግራይ ሕዝብ ደግሞ እንደገና ዋጋ እንዲከፍላቸው ሁለተኛ ጊዜ ደግሞ መስዋዕትነት ለማስከፈል ከፍተኛ የሆነ የፕሮፓጋንዳ ሥራ ሰርተዋል። ኦርነት ለመፍጠር ጠላት መፍጠር ያስፈልጋል የሚል ብሂል፣ ጠላት ለመፍጠር ጥላቻና ጥርጣሬን የማጠናከር የሚል የተለመደ ብዙዎቹ ሞክረውት የተዉት ትርፉ ጥፋት መሆኑን በተግባር ያዩበት አስተሳሰብ በሀገራችን በአንደኛው ክፍለ ዘመን ተከስቷል። ስለዚህ ይህንን በደንብ ማጤን ማየት ያስፈልጋል። አቶ መለስ አክለውም የተደረገለትን ተደጋጋሚ የሰላም ጥሪ በመናቅ አምባገነን ባህሪውንና ተግባሩን ለማስቀጠል የተለያዩ ሙከራዎችን አድርጓል በማለት ህዋትን ወንጅለዋል። የትግራይ ክልል ግዛዊ አስተዳደር ስራ አስፈጻሚ ኮሚቴ አባል ወይዘሮ ሁሪያ አሊ በውይይቱ ላይ ተከታዩም ብለዋል። የአንድን አገር ሉዓላዊነት፣ ደህንነት፣ ሰላም የማስጠበቅ ትልቅ ተልሞአለው ትልቅ ስራ ነው። ስለዚህ ሁሌም ቢሆን በጥበቃ ላይ ነን ማለት ነው። ለሰላማቸው ያው ከዚህ በፊት የተፈጠሩት ትርክቶች የተሰሩ ሻጠሮች እኛ ላይ ችግሩ የገፈት ቀማሽ እንድንሆን አድርጎናል። ይህ ግን በጥቂት ጊዜያት የሚቀረፍና እንደ ሁሌው የትግራይ ህዝብ ከሚወደው የኢትዮጵያ የብሔር ብሔረሰብ በፍቅር የሚኖርበት በሰላም የሚኖርበት ለልማት የሚሰራበት ጊዜ ሩቅ ይሆናል። ስለዚህ እነዚህ አላስፈላጊ ፕሮፖጋንዳዎች አሁንም የሚለቀቁት አሁንም እኔ ነኝ ለአንተ ዘብ እኔ ነኝ ለአንተ የቆምኩት የሚለውን ነገር ከአእምሯችን አውጥተን ሁላችንም ታጋዮች ነን፣ ሁላችንም ለመብታችን እንቆማለን፣ ሁላችንም ለሰላማችን እንቆማለን። በአዲስ አበባ የሚኖሩ የትግራይ ተወላጆች መከላከያ ሰራዊቱ የትግራይ ሕዝብን መቀሌ ከመሸገው የህወሓት ቡድን አፈና ለማላቀቅ እያደረገ ያለውን ተጋድሎ እንደሚደግፉ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። ተከታዩ ውይይት ቀድማችሁ በሰማችሁት ዘገባ የተነሳው በሰሜን ኢትዮጵያ እየተካሄደ ካለው ጦርነት ጋር የተያያዘ ነው። ኢትዮጵያ ውስጥ ላለው በፌዴራል መንግስቱና በህወሀት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወደ የትስ እያመራ ነው? መፍትሄውስ? በሁለቱም ወገን የሆኑ ተከራካሪዎችን ይዘናል። ሰለሞን አባተ ነው ያነጋገራቸው ቀጥሎ ይቀርባል። አምባሳደር ፍስሐ አቶ ነአምን፣ ጤና ይስጥልኝ። እንደምንድናችሁ? እንደምን አላችሁ? እግዚአብሔር ይመስገን አመሰግናለሁ። እኔም በጣም አመሰግናለሁኝ ለሁለታችሁም ለጊዜያችሁ። እስቲ በቅድሚያ አድማጭ ማንነታችሁን በደንብ እንዲረዳልኝ ራሳችሁን አስተዋውቁልኝ። ከአምባሳደር ፍስሐ ልጀምር። በጣም አመሰግናለሁ። አቶ ሰሎሞን ፍስሐ አስገዶም ይባላለው። ወደ ሀያ ስድስት አመት በኢህአደግ መንግስት በተለያዩ እርከኖች በውጭ ጉዳይ ሚኒስትር ሰራተኛ ነበርኩኝ አሁን ባለውበት ከተማ ኒውዮርክ በተባበሩት መንግስታት በምክትል እና በአምባሳደርነት ዋሽንግተን ምክትል አምባሳደር ሁኜ አገልግዬ ያለው፣ ከዛ ደግሞ በርሊን እና እስራኤል ባለሙሉ ስልጣን አምባሳደር ሁኜ እስከ ፈረንጆች ሁለት ሺህ አስራ ስድስት ሰርቻ ያለው። ከዛ ዋና መስሪያ ቤትም በዲሬክተር ጀነራልነት አገልግዬ በራሴ ፍላጎት በጥሮታ ተገልዬ መቀሌ ነው የምኖረው። በጣም አመሰግናለሁ አምባሳደር አሁን ግን ያሉት ኒውዮርክ ነው አሁን አሁን ያሉት ኒውዮርክ ነው ከመጣ ወር ተኩል በግል ጉዳይ ነው የመጡት ወይስ በግል ጉዳይ እሺ አመሰግናለሁ አምባሳደር አቶ ናምን አመሰግናለሁ እኔ ናምን ዘለቀ ነኝ ከአስራ ዘጠኝ ዘጠና ሁለት ህወሓት ኢትዮጵያን ከተቆጣጠረ አንድ አመት በኋላ ጀምሮ በዚህ ትግል ውስጥ አቶ ሰለሞን እንደምታውቀው ነበርኩኝ በውጭው በሚደረገው እንቅስቃሴ ግንባር ቀደም ሚና ካላቸው ኢትዮጵያውያን አንዱ ነበርኩ ለማለት ይቻላል በርካታ የሰብአዊ መብትና የዴሞክራሲ ድርጅቶችን በማቋቋም ከጓደኞቼ ጋር የእነ አምባሳደር ፍስሃን ስርዓት ስንታገል ነበር በኋላም ዛሬ አስራ ሁለት አመት የኢሳት ስራ አስፈጻሚ ሆኜ ለአምስት አመት አገልግያለሁ በተጨማሪም የአርበኛዎች ግንቦት ሰባት ከፍተኛ አምራር እና የውጭ ጉዳይ ኃላፊ በመሆን እስከ ሁለት ሺ አስራ ዘጠኝ ለውጡ ከመጣ ከአንድ አመት በኋላ ድርጅቱ ከስሞ ሌላ የፖለቲካ ድርጅት ስለሚመሰረት ቀደም ብዬ በራሴ ፈቃድ ለቅቄ ከተደራጀ የፖለቲካ እንቅስቃሴ ወጥቼ ባለፉት ሀያ አምስት አመታት በዚህ ትግል ኦልሞስት ፉል ታይም ብዙ መስዋዕትነት ስለከፈልን እስቲ እንግዲህ ደግሞ ለውጥ መጥቷልና ወደ ራሳችን ጉዳይ እናተኩር፣ ወደ ቤተሰባችን፣ ወደ ስራችን፣ ሌላም በሀያ አምስት አመት ውስጥ ነገር ዛሬ እየተባለ የቀሩትን ጉዳዮች ላይ እናተኩር ብለን እንግዲህ ከፖለቲካው እንቅስቃሴ ራሳችንን አውጥተን ነበር። ነገር ግን የሀገራችን ችግር ተፈታ ሲባል ተመልሶ ጭቃ የሚሆንበት ነው። አሁን የተፈጠረው ሁኔታ ከዛው ጋር የሚሆን ነው። በዚህ ምክንያት አሁን በሙሉ ኃይሌ አሁን ያለውን ሁኔታ የዓለም አቀፍ ማህበረሰቡ እንዲገነዘብ የበኩሌን አስተዋጽኦ በተለያየ ደረጃ ለማድረግ እየሞከርኩ ነው እዚህ የተዘራጀ የፖለቲካ እንቅስቃሴ ከወጣ አንድ አመት ተኩል ሆኗል። አሁን አመሰግናለሁኝ ሁለታችሁንም። እንግዲህ ለሁለታችሁም የሀገር ጉዳይ ነው የቆያችሁበት እንቅስቃሴ ነው ያለው በተለያየ አቅጣጫና በተለያየ መጠንም ቢሆን እንግዲህ አሁን አገሪቱ እጅግ አሳዛኝ በሆነ ሁኔታ ወደ ግጭት፣ ወደ ግልጽ ደም መፋሰስ ሁኔታ ገብታለች። የብዙዎችን ልብ የሰበረ ብዙዎችን እያሳዘነ ያለ ሁኔታ ነው። እናንተን የምጠይቃችሁ አሁን በምታደርጓቸው ንግግሮች፣ በምታንሸራሽሯቸው ሀሳቦች፣ ከተለያዩ አቅጣጫዎች በምታነሷቸው ነጥቦች ገንቢ የሆነ ውጤት ከዚህ ውይይት ይዘን እንወጣለን፣ ለሕዝብና ለሀገር የሚጠቅም ሀሳቦችን ታንሸራሽራላችሁ በሚል እምነት ነው። እንግዲህ እንደምትመለከቱት አሁን ካለችበት ሁኔታ ሀገሪቱ መውጣት እንድትችል በብዙ አቅጣጫዎች ጥረት እየተደረጉ ነው። አንዱም ፌዴራል መንግስቱንና የህወሀትን መሪዎች አቀራርቦ የማነጋገርና ሰላማዊ መፍትሄ የመፈለግ ጥረት እየተደረገ ነው በዓለም አቀፍ ደረጃም። በዚህ ሁኔታ ግን በሁለቱም በኩል ፈቃደኝነት አይታይም። በኢትዮጵያ ፌዴራል መንግስት በኩልም ይሄ የሀገር ውስጥ ጉዳይ ነው፣ የውጭውን የሚመለከት አይደለም፣ የውጭ ጣልቃ ገብነትን የሚመለከት አይደለም እያለ ነው። እስከ ዛሬው ቀን ድረስ ዛሬ አርብ ማለት ነው። በህወሀት መሪዎችን በኩል ለዛ ንግግር ዝግጁነት ያለ አይመስልም። እስቲ ከአምባሳደር ፍስሐ ልነሳና ይሄንን ሁኔታ እንዴት ነው የሚመለከቱት? አመሰግናለሁ። ሲጀመር አንተ እንዳልከው እኔ በግሌ ስለ ሀገራችን ስለ ኢትዮጵያ በአሁኑ ሰዓት በዚህ ዕድሜ ላይ ስለ ጦርነትና ስለ መጠፋፋት እናገራለሁ አስባለሁ ብዬ የማላልመው ነገር ነበረ። በግልጽ ለመናገር ያለፈው ሁኔታ የተለያየ ትርክትም ቢኖር ወደ ታሪክ ለመቀየር ለመጽሐፍ፣ ለልጆች ለማስተላለፍ ኢትዮጵያውያኑ ያሳለፍነው የደም መፋሰስ አጥቅቶለታል ብዬ ያሰብኩበት ጊዜ ነው እንደገና ሀገራችን እየገባችው ና እውነትም ያሳዝናል። እውነትም ለመጪው ትውልድ የምናስተላልፈው ነገር እያለቀብን ነው። ስለሆነም ጦርነቱ ማናችንም እንፈልገው ነገር አይደለም። በየቀኑ ኢትዮጵያውያን እያለቁ ናቸው። ህጻናት እየሞቱ ናቸው። እየተላመድነው ነው። የትግራይ ሕዝብ በአሁኑ ሰዓት ይህንን አልጠበቀም። ብዙ ነገር ያሳልፈዋል እንደሌላው ኢትዮጵያ የኢትዮጵያ ሕዝብ በተለይ ደግሞ በደርግ ሰዓት ያሳለፈው ችግር እና ያሳለፍነው ጭንቀት ያሳለፍነው መስዋዕት እናውቀዋለን። የካልኩ ዘንዳ ይቅርታ አድርግልኝና ሰሎሞን፣ የሰላም ስምምነት በተመለከተ በሁለቱም በኩል ግትርነት ይታያል የተባለው እኔ ትክክል አይመስለኝ። እዚህ ከመምጣቴ በፊት እኔ መቀሌ ውዬ፣ ገና ጦርነቱ ከመጀመሩ በፊት ሁኔታዎች የተባባሱ ሲሄዱ በጠረጴዛ ዙሪያ እንዴት መነጋገር እንደሚቻል የትግራይን መንግስት ስንመክርና ስናማክር የነበረበት ሁኔታ ነው። በጽሁፍ በመግለጫ ለመንግስታት የበተን ነው። ለዓለም አቀፍ ሚዲያ የበተን ነው። ጉዳዩ በጠረጴዛ ዙሪያ መታየት አለበት። ያንን እንዳውም ጦርነት ሳይጀመር የነበረው አነጋጋሪ ጉዳይ የጠረጴዛ ዙሪያ የምትሉት ድርድር የምትሉት በሕወሓትና በብልጽግና ፓርቲ ነው ወይ ሲባል ያደለም። ጉዳዩ ሀገራዊ ጉዳይ ስለሆነ በትግራይ እና በማዕከላዊ መንግስት ያለው ችግር የዚህ አንዱ ችግር መገለጫ ነው እንጂ ሕወሓት እና ብልጽግና ፓርቲ ብቻ የኢትዮጵያን ችግር ሊፈቱት አይችሉም ስንል ነው የቆየነው። ዛሬም ላረጋግጥ ለምፈልገው ያለምንም ቅድመ ሁኔታ የትግራይ መንግስት ሕወሓት ለሰላማዊ ድርድር ዝግጁ ነው። በሬከርድ እያስቀመጥኩ ነው። አንድም በአውሮፓ ህብረት ተጠይቀናል። በተባበሩት መንግስታት ድርጅት እዚህ እያነጋገርኳቸው ነኝ። ያለምንም ቅድመ ሁኔታ ጦርነቱ መቆም አለበት። አለመታደል ሆኖ ግን የምንሰማው ያለን ህወሀት ይህንን የሚለው ያለ በመሬት ላይ የተሸነፈ ስለሆነ ጦርነቱ በማዕከላዊ መንግስት የበላይነት ስለሚጠናቀቅ ነው እየተባለ ነው እና ይህንን ሬከርድ ነው ለአፍሪካ ህብረት መጀመሪያ ደብዳቤ የጻፈው የትግራይ ክልል እሰነ መስተዳድር ነው አደራድሮን ብሎ ጦርነቱ ከመጀመሩ በፊት እንኳንስ አክቲቭ የሆነ ጦርነት እና በሁለቱም በኩል ነው የሚባለው ነገር ትክክለኛ ያለው አይደለም፣ ፌርም አይደለም። ቅድም እንዳልከ በዛሬ ሁለትም አነጋግረው አንቀበላችሁ ብለውናል እየተባለ አቶ ናአምን እሺ፣ አመሰግናለው። እኔም እንደ አምባሳደር ፍሳሀ ዛሬ ለሚፈሰው ደም ለሚሰቃየው ህዝባችን የትግራይ ህዝብ በተለይ ትልቁን ስቃይ እየተሸከመ ነው። ጦርነቱ የሚካሄደው እዛ አካባቢ ስለሆነ ብዙ ዜጎቻችን ሞተዋል፣ ተሰደዋል። በጣም የሚያሳዝን ነው በእውነቱ። ነገር ግን ደግሞ ሀቅን መጋፈጥ እና እውነታን መቀበል ነው ትልቁ የህወሓት ችግር። ፈረንጆች በስነ ልቦናው ኮግኒቲቭ ዲዞናንስ የሚባለው ይመስለኛል፣ የስነ ልቦና ትልቅ ክፍተት ወይ ስንጥቅ እውነታ ነባራዊ እውነታ አንድ ነው የሚያሳይ ነገር ግን ያንን ለመቀበብ አለመቻል ነው ትልቁ ችግር እና ከመጣው ለውጥ ጋር ለመታረቅ ስላልቻሉ አሁን አይደለም። ይሄ ጉዳይ ገና ሁለት ዓመት ጀምሮ እኛ ብዙ የምናውቀው መረጃ ስላለ ነው። በይፋ ከሚደረገው ጭምር ገና ከሁለት ዓመት ሁለት ዓመት ተኩል ጀምሮ የህወሓት መሪዎች በተለይ ነባሮቹ ዶክተር ደብረ ጽዮን ሳይሆኑ ቀደም ብለው የነበሩት እና ትልቅ ተጽዕኖ ፈጣሪ የሚባሉት እነ ስብሀት ነጋ፣ ነ ስዩም የማጥላላት ዘመቻ እና ከፍተኛ የሆነ ዘመቻ በለውጡ መሪዎች እና በፌዴራል መንግስቱ ላይ ማካሄድ ነው ጀመሩ። ከዛ በኋላ በተከታታይ ብዙ ብዙ ጠባጫሪ የሆኑ አገሪቱን የሚያናጉ ሰላምን የሚያደፈረሱ ህዝብ ለህዝብ ብሄር ለብሔር የሚያጋጩ የፌዴራል መንግስቱን ቅቡልነትና ሌጅትመሲውን የሚንዱና የሚሸረሽሩ ነገሮችን ሲያካሂዱ ነበር እና ከጅምሩም ይህንን ለውጥ የህወሓት መሪዎች በተለይ በወንጀል የሚፈለጉት እነ ጌታቸው አሰፋ ይህንን ለውጥ አልተቀበሉም። በፊት የነበራቸውን የፖለቲካ የኢኮኖሚ፣ በሚሊተሪው በሴኩሪቲው የነበራቸውን የበላይነት የአንበሳ ድርሻ ስላጡ እና በእኩልነት መኖርን ለመቀበል ስላልቻሉ የሚካሄደው ለውጥ ደግሞ በፊት የነበራቸውን የበላይነት እየሸረሸረ እነሱን እንደ ሌላው እኩል የሚያደርግ እንጂ የበላይ ስለማያደርጋቸው ከጅምሩ ነው ኢትዮጵያ ውስጥ ችግር መፍጠር የጀመሩ። ዛሬ የመጣው እኮ የሁለት ዓመት ሄዶ ሄዶ የመጨረሻው ክላይማክስ የመጨረሻው ደረጃ ላይ ስለደረሰ ነው። አሁን ደግሞ ለንግግር ለድርድር በፍጹም እንቢ የሚለው ፌዴራል መንግስቱ ጀስቲፋይድ ነው። ሞራሊ፣ ሌጋሊ፣ ፖለቲካሊ አንድ ፌዴራል ሀገር የትኛውም ራሱን የሚያከብር ሀገር በስሩ ላሉት ቴሪተሪዎች ወይም ግዛቶች ሁሉ ኃላፊነት ያለበት ሀገር። በየትኛው ሀገር ነው የፌዴራል ሰራዊት በትግራይ የትግራይን ህዝብ ሀያ አመት ሲጠብቅ የነበረ በራሳቸው በጌታቸው ሴኩቱሬ ነባር የሕወሓት ታጋይ አድሚሽን ፕሬቬንቲቭ ስትራይክ አድርገናል እንደ እስራኤል አረቦች አገር ብሎ የተናገረ ነው። ስለዚህ ፌዴራል መንግስቱ አልደራደርም ከነኚህ ሮግ ከሆነ አሸባሪ ጁንታ ጋር ቢል ኢትስ ጀስቲፋይድ አሜሪካ አይደራደርም፣ እንግሊዝ አይደራደርም። ከእንደዚህ አይነት ግሩፕ ጋር ድርድር ሊኖር አይችልም። ቢኮዝ ዜይ ሃቭ ቫዮሌትድ ሁሉንም መጽሐፉ ላይ ያለውን ሩል ቫዮሌት ሲያደርጉ ሲያደርጉ እንደውም ዶክተር አብይንን የምከሰው ክሪቲክ የማደርገው ኤክስትሪምሊ ጌታቸው አሰፋን አንሰጥም ሲሉ ፌደራል ዋራንት ሲሉ የዛን ጊዜ ነበር አክሽን መወሰድ የነበረበት አጌንስት የቲፒኤልኤፍ ሊደርሺፕ። ግን በከፍተኛ ትዕግስት ታይቶ በማይታወቅ ወደ ሰፊነት ሲያሳምሙ ሲያሳምሙ ራሳቸውን እያደራጁ አርባን ጎሬላ እንደሚያደራጁ አዲስ አበባ ውስጥ እኮ እኔ ያውቃለሁ። አንድ ዛሬ እስር ቤት ውስጥ ያለ ተቃዋሚ ወዳጄ ብዙ ዓመት የሰራሁት ቤቱ ጋብዞኝ እኮ ሄዶ የእንግሊዝ መንግስት የደህንነት ሰዎች እንኳን ቲፒኤልኤፍ መሳሪያ እያከማቸና እርባን ጎሬላ እያደራጀ እንደሆነ ለአሁን የከተማ ሽምቅ ውጊያ እኔ የማውቀው ብዙ መረጃ አለ። ሀያ ሶስት የደህንነት አባላት የዛሬ ዓመት መረጃ ከብሔራዊ ደህንነት የቲፒኤልኤፍ ሰዎች እዛ ውስጥ ያሉ መቀሌ ሲያስተላልፉ ከማሰር ከስራ ያገዷቸው እኛ እጅ የገባ ብዙ መረጃ አለ። ይሄ ነገር አሁን የመጣ አይደለም። ስለ ፌዴራሊዝምም አይደለም፣ ስለሌላም አይደለም። እነሱ ያጡትን ሄጀመኒ ዶሚኔሽን በኢትዮጵያ ላይ ከጅምሩም ኢትዮጵያን ካልገዛን፣ ትግራይን ገንጥለን ግሬተር ትግራይ ወይ ታላቋ ትግራይ መሰረታለን የሚል አጀንዳ ያለው እጅግ አደገኛ የሆነ ኢትዮጵያን በበላይነት ሲገዛ ብዙ አይነት ወንጀል ሲፈጽም፣ ሲበዘብር፣ ሲዘርፍ አንዱ የሆነ ፕሪቪሌጅ አንዱ የሆነ ስልጣን ሞኖፖል ይዞ የትግራይን ህዝብ እንኳን የማይወክል በስድስት ፐርሰንት ፖፕሌሽን ይሄ ደግሞ ታክቲካሊ እንትን ያለ ነው። በአጠቃላይ ብዙ ነገር በሞኖፖል ይዞ የኖረ ድርጅት በኩልነት ኑር ትግራይን አስተዳደር ተብሎ ያ ጎልደን ፓራሹት የወርቃማ ፓራሹት ነው የተሰጠው። ማንም ይህን የሚያደርግ የለም። ወያኔ ቲ ፒ ኤል ኤፍ ያደረገውን ቱ ኢርስ ኦፍ ዲስታብላይዜሽን ፕሮቮኬሽን ቤሊጀረንስ በየጊዜው እኔ የዛሬ ምጥፍ ያለው በዛ ሀበሻ ላይ አቶ ሰለሞን ዛሀበሻ ላይ ወጥቶ ጌታቸው ረዳ ምንድን ነው ያለው? የራሳችንን አገረ መንግስት ራሱ ህዋትም ያወጣው ስቴትመንት አገረ መንግስት እንመሰርታለን ሲሉ የነበሩ ሰዎች ናቸው። ችግሩ ከዛ ከስነልቦና ነው እንዴ? አሁን ራሱ ዶክተር ደብረጽዮን ምንድን ነው ሲለን የነበረው ህዝብን ማንበርከክ አይቻልም፣ በተለይ የትግራይን ህዝብ ይላል። ምን ማለት ነው ትግራይ ህዝብ? ሌላው ያው መለስ እንዳለው ወርቅ ህዝብ ነው። ትግሬዎች የተለዩ ኢትዮጵያኖች ናቸው። ጌታቸው ሴኩተሪ ምንድን ነው ያለው? እንደ እስራኤል እኛ አረብነን እሱ እስራኤል ነው። እንዲህ አይነት ሜንታሊቲ ከዚህ ስነ ልቦና ነው ችግሩ የሚጀምረው የፌዴራሊዝም ቅብጥ ስዩ ሌላው ማጭበርበሪያ ነው። በኢትዮጵያ ላይ ከፍተኛ የሆነ ያለ አቅማቸው ያለ ቁጥራቸው በትግራይ ህዝብ ስም ሲነግዱ እና ሁሉን ነገር በበላይነት የያዙበት ሁኔታ ነበር። ያ ሁኔታ ተለወጠ። ያንን መቀበል አልቻሉም። ይሄ ነው ዋናው አንኳሩ የችግሩ እምብርት። ኔጎሲዬሽን የማይቻለው ዋናው ለጥያቄ የማይቻልበት ምክንያት ፕሪኤምፕቲቭ ስትራይክ አርገው መቶዎችን ገለው መሳሪያ ዘርፈው ፌደራል ገቨርመንቱን ብላክሜል ለማድረግ ነው የሞከሩት። ከእንደዚህ አይነት ኃይል ጋር ኔጎሽሽን አያስፈልግም፣ ሊደረግም አይችልም። ከተደረገ ፌዴራል መንግስት መንግስት አይደለም። ማንም ሀገር ይህንን አይፈቅድም። አንድ ሁለተኛ፣ የቲፒኤልኤፍ ወጣቶች በማይ ካድራ ላይ እኛ ደለን ነው አምነስቲ ኢንተርናሽናል አውጥቷ ሪፖርቱን፣ አይታላቶ ሰለሞን፣ እናንተም ዘግባችሁታል። የኢትዮጵያ ሁመን ራይት ካውንስል እና ዶክተር ዳንኤል በቀለ ኢንቨስቲጌት አድርገው አውጥተውታል። በወያኔ በዛ አካባቢ ያሉ ካድሬዎች ፖሊስ እና አድሚኒስትሬሽን የተሳተፈበት እነሱ ያደራጃቸው የትግራይ ወጣቶች ትግራይ ያልሆኑ ሰባት መቶ ዜጎችን በእጅግ አሰቃቂ በሁኔታ የገደሉበትና የሰቀሉበት እጅግ አሰቃቂ ወንጀል ነው የተፈጸመው። ይህን የሚያስፈጽመው ማን ነው? ይኸው ህወሓት ውስጥ ያለ ጥቂት ጁንታ፣ ያ ነው ያለው። ከዚህ ጋር ድርድር ሊሆን የሚችል አይደለም። አንዲት አጠር ያለች ማሳሰቢያ ላንሳላችሁ ለሁለታችሁም ህዝቡ ሰምቷችሁ መወያየት ማብላላት አለበት እናንተ የምትናገሩትን ስለዚህ በተቻላችሁ መጠን የአማርኛ ያልሆኑ ቃላት ወይም አገላለጾችን ብታስወግዱልኝ እጠይቃለሁ ግድ ካልሆነ በስተቀር መጠቀም እነዛ ነው ሌላው ደግሞ በየርዕሱ ስለምናነሳ ብዙ ነገሮችን ሰብሰብ እያደረጋችሁልኝ እንድትናገሩ ጠይቃለሁኝ። እስቲ አሁን አቶ ነአምን ላሉት አምባሳደር ፍስሀ የሚሰጡት ምላሽ ካለው ደርሶ ልመለስ። አብዛኛው አቶ ነአምን ያነሱት ከኔ የሚጠበቅ ምንም ነገር የለም። እሱ ምንድን ነው በየቀኑ በኢትዮጵያ መገናኛ ብዙኃን የሚቀርቡ ነገሮችን ነው ያቀረቡት። ቅድም አቶ ሰሎሞን ስትጀምር በአሁኑ ሰዓት በአሁኑ ወቅት በእኛ የሚጠበቀው ወደፊት እንዴት እንቀጥል፣ ይች ሀገር ካለችበት ሁኔታ እንዴት እንውጣ እና ለሚያዳምጠን ሕዝብ ምን አይነት መልእክት እናስተላለፍ የሚለው አዳዲስ ሀሳቦችን ይዘን የምንመጣ ነው የተጠየቅን የመሰለኝ። ግን አቀራመኝም ቅድም እንደተባለው እሳት የሚባል ድሮ ድሮ ወደዚህ ሳንደርስ በትግራይ ሕዝብ ላይ የዘር ማጥፋት አዋጅ ያወጀ እና በዚህ አካባቢ ያሉ ሰዎች በትግራይ ሕዝብ ላይ ያላቸው ጥላቻ በጣም ያሳዝነኛል፣ በጣም ያሳፍረኛል። ስለሆነም ወደዚህ ትርት ካልገባም አንድ ከአቶ ናምን ምስማማው ግን የብልጽግና ፓርቲ ስልጣን ከያዘ ጀምሮ በቲፒኤልኤፍ ብቻ ሳይሆን በብዙ የኦሮሞ የወላይታ፣ የሌሎች ብሔር ብሔረሰቦች ድርጅቶችና ፓርቲዎች አንቀበልህም ተብሏል። በመሳሪያ ኃይል ነው ኦሮሚያን እዚህ ድረስ ያደረሳት መሪዎቿ ታስረዋል። ስለሆነም የትግራይ ህዝብ ብቻ አይደለም፣ ህወሀት ብቻ አይደለም። ወደ ቁም ነገሩ እንግባ። ይሄ ደግሞ በትክክል ከመጀመሪያውን ጀምሮ ህወሀት በአብይ አህመድ አመራር ላይ ጥያቄ አስነስተዋል። የተለየ የፖለቲካ አመለካከት አለን ብለዋል። የአደባባይ ሚኒስትር ነው የምናወራ ያለን። ግን ይህንን በጦር መሳሪያ መፈታት የለበትም። የአብይን መንግስት ማጥላላት አይደለም። በትግራይ ህዝብና በህወሀት ያልተፈጸመ ፕሮፓጋንዳ ያልተሰራ ዶኩሜንተሪ የለም። ወደዛ ምድ ሌላው አንዲች ነገር ብቻ መልስት። የትግራይ ህዝብ ማንበርከክ አይቻልም የሚባለው ትክክል ነው። ሌላው ህዝብም ማንበርከክ አይቻልም በኃይል የጊዜ ጉዳይ ነው እንጂ። ነገር ግን የትግራይ መሪዎች የሚያወሩት ስለ ትግራይ ህዝብ ነው። የኦሮሞ ህዝብም ማንበርከክ አይቻልም የጊዜ ጉዳይ ካልሆነ በስተቀር ህዝብን እንደ ህዝብ ካለ ፍላጎቱ ማንበርከክ ሰጥ ለበጥ አድርጎ የሚገዛው ቢገባ ቢገዛ አስራ ሰባት አመት ደርግ ገዝቶናል በመሳሪያ ኃይል ይህንን የተለየ ፍጡር ነው የትግራይ ህዝብ የሚባለው ነገር ጭንቅላታቸው ውስጥ ያለ ነገር ነው የሚያስተላልፉት ያሉ ህዝብ እንደ ህዝብ የትግራይ ህዝብ ደግሞ ለመብቱ ታሪክ አለው ሌላ ህዝብ ሲየለሙ ወይ ከተባለ ስለ ሌላው ህዝብ ያዋቱናም እኔ የምናገረው ያለሁ ግን ጉድ የሚወርድበት ያለ የሚደበድበው ያለ ሃውዜን ሲደበደብ እኮ እንኳን በሰዓቱ እስከ ዛሬ ድረስ እኮ የኢትዮጵያ ሕዝብ አልተማመንም። እስካሁን ድረስ እኮ አልተወገዘም። እኛ ኢትዮጵያኖች የሆነ ችግር አለብን፣ እና የማይካድራ ይሁን ይህ ሁሉ ውሸት፣ ይህ ሁሉ ውንጀላ፣ ዓለም አቀፍ ሚዲያ እንዳይገባ፣ ዓለም አቀፍ ሰብአዊ እርዳታ የሚያደርሱ ሰዎች እንዳይገቡ ተደርጎ ሀቆ አንድ ቀን ይወጣል። እኔና አቶ ና ምን የምንጨርሰው ነገር አይደለም። እሳቸው የሚያውቁት አለ፣ ብዙ ነግረውናል፣ አዲስ አበባ ውስጥ በሽብር የተያዘ ነገር ሁሉ መረጃ አለኝ ይላሉ። ከእሳቸው ጋር ልከራከር አይደለም። እኔ መሰለኝ ምንድን ነው፣ ከዚህ ወዴት እንሄዳለን? ጦርነቱ መቀጠል አለበት ወይ አይቀጥልም? የማዕከላዊ መንግስቱ አይደራደርም ካሉ አብይ እኮ ነግሮናል መደራደር አለበትም። ምክንያቱ ችግሩ የፖለቲካ ነው። የፈለገው አይነት ወታደራዊ እርምጃም ወስዶ አብይ አህመድ መጨረሻ ላይ መፍትሄው ፖለቲካ ነው። ይህንን ነው ለኢትዮጵያ መሰላለፍ እንፈልገው እንጂ እንኳንስ ይሄ የሀያ ሰባት አመት የአንድ መቶ አመቱን ትርክትም የማያስማማ ብዙ ነገሮች አሉ። ጦርነቱ ማን ጀመረው? የሰሜን እዝ ስለተመታ ነው ወይ? ይህንን የልጆች ጨዋታ ነው። የሰሜን እዝ ከመመታቱ በፊት የኢትዮጵያ መከላከያ ሰራዊት እኮ አፋርና ወልቃይት ኦረዲ ተዘጋጅቷል። ከሶስት ቀን በፊት እኮ የትግራይ ክልል ፕሬዚደንት መግለጫ ሰጥቷል። ልንወረር ነው። ጦርነቱ የተጀመረው ኖቬምበር ሶስት አደ ከዛ በፊት ነው ዝግጅቱ የኤርትራ እና የኢትዮጵያ ጫጉላ ሽርሽር ለሌላ አልነበረም። ኢሳያስ ሲዘጋጅ ነው የቆየው። ያሳፍረኛል። ይህ እንደ አንድ ኢትዮጵያዊ የፈለገው አይነት ችግር ቢኖር ኢትዮጵያ ውስጥ ኢሳያስ አፈወርቅን አይቶ እንዳላዩ በታሪክ ያጠያይቀናል። ኢሳያስን እንደ መልአክ እንቀበለዋለን የሚል ስነ አእምሮ ያለበት ኢትዮጵያዊ የቲፒኤልኤፍ ችግር አይደለም። የስነ አእምሮ ችግር ያለን ሌሎች ኢትዮጵያኖች ነው። ይሄ ነገ ጠዋት ያጠያይቀናል። ይሄ ማለቁ አይቀርም። የትግራይ ህዝብ እንኳን የኤርትራ ወራር የሌላውም አይበግረውም። ለዚህ ነው አንንበረከከን የምንለው ያለ ኢትዮጵያኖች፣ ግን ይህንን ማሰብ አለብን። ያለ ድርድር ያለ ቃል ካሉ አቶ ነአምን ምንም የሚያነጋግር ነገር አለ? በተለይ ደግሞ ቲፒኤልኤፍ ያለ ትግራይ ህዝብ ፍላጎት ነው የተጫነበት ብለው የሚያስቡላቸው ኢትዮጵያን ትግራዮች እየሞቱ ናቸው። ስለነዚህ ድርድር አይደረግም ካሉ ምንም የሚያነጋግር ነገር የለም። ሜዳ ላይ የሚለየውማ ይለየዋል። እኔና እሳቸው መነጋገር ያለብን ስለ ሰላም ነው እንጂ ስለ ጦርነት። አሁንማ ሌሎች ባለሙያዎች አሉበት። እዛን ሰው አሁንም መፍትሄው መተዳደርና በሰላም መጨረሻው። አመሰግናለሁኝ አምባሳደር፣ ቅድም ያሉት እውነቶን ነው። ከዚህ አሁን ካለንበት ሁኔታ ተነስተን ምን የተሻለ መፍትሄ እናምጣ የሚል ሀሳብን አጉልተን ለመነጋገር ነው ዋናው ሀሳባችን። ነገር ግን አሁን ወደ ሌሎች ንግግሮች እንዳንገባ አንዲት ነገር እዚቹ ቀጭቼ ማለት ፈልጋለሁኝ። ቅድም በትግራይ ሕዝብ ላይ ያላቸው ጥላቻ ብለው ያነሱት ነገር አለ አቶ ነአምን ሲናገሩ በትግራይ ሕዝብ ላይ ያለ ጥላቻ እኔ ያላስተዋልኩም የህወሀት መሪዎች ነው እያሉ ሲናገሩ የነበረው እና ይሄ ወደፊት በንግግራችን ውስጥ ደጋግሞ እየተነሳ ጊዜያችንን እንዳይበላ ነው እዚህ ጋር መቅጨት የምፈልገው። በማንኛውም ሰዓት ግን መልሰጥ መልስ መ አቶ ናምንም አላልኩም፣ አልሰማሀኝም እንጂ አቶ ናምን ቅድም ሲናገሩ ከዚህ ሰዓት ከተባለ ቴሌቪዥን ጣቢያ ላይ ስስር እንዳላቸው ተናግሯል። አልገረመኝም። አምባሳደር ፍስሐ አስግዶምና አቶ ነአምን ዘለቀ ክርክራቸውን በነገው ምሽት ይቀጥላሉ። ለዛሬው እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ዩኤኒስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። በውጭ አገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት የአቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ክፍል ሁለት ነው። ተከታ ያውቅ ነበር። ሀያ አንድ የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል አድማጮች በትላንትናው ምሽት ጀምር አድርገን በሰዓት ጥበት ሳቢያ ሙሉ ማቅረብ ሳንችል የቀረ ነው የዚህን ቃለ ምልልስ ሰፋ ያለ ክፍል አሁን እናሰማለን አሉላ ከበደን ያነጋገራቸው ፕሮፌሰር ዮናስ እንዳለገዳ ከስካትስ ደላሪዞና ዶክተር ገበየው ተፈሪ ከዚህ ከዋሽንግተን ዲሲ የአማርኛውን ስያሜ ነው የምወስደው። በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ-19 ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ-19ን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው። በርካታ ወራት ሆኖታል። በተለያየ ጊዜም የማነጋገር እድል አግኝተናል። ዛሬ ታዲያ የተገናኘ ነው ለየት ባለ ሁኔታ ውስጥ ነው። በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው። የኮቪድ-19 ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት 24 2013 ዓ ም በሰሜን እዝ ላይ የደረሰው ጥቃት ያሳደረባችሁን ስሜት በመግለጽ ነው የሚንደረደረው። ጽፋችሁ ሰባት ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት፣ አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት ሀያ ዓመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ የአመቱ የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተክሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎች በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበል በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ የምናየው ኢትዮጵያ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይሄ ሁለተኛው መሆኑ ነው። አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ እንዴት ይሄ ሊወጣ በቃ፣ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድጽፎ ያበቃችሁ? ዶክተር ገበየ እርሶ ይጀምሩ? እሺ በጣም አመሰግናለሁ እንግዲህ በኮቪድ ላይ ነው እንዳልከው የኛ ምክርና ምክክር ግን ኮቪድን ስታይ የህዝብ ችግርና የህዝብ እንቅስቃሴ እንድታይ ያስገድድሃል ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው ረጉድ ያልነው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው ይሄ ብዙ በሺዎች የሚቆጠሩ አሰባስቦ የሚያንቀሳቅስ ከአንድ ቦታ ወደ ሌላ ስለሚወስድ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እና እዛ ላይ እያስተዋል ግን ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ? ዝም ብለንስ የምናየው ነገር ነው ወይ? የሚከለክል ህግ የለም። እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜዥር ሊሆን መግለጫ እንድንጽፍ ስላረገን ተለይተን በታዛቢ የሆነ የምናየው ነገር አይደለም። ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም መውጣት አለብን። የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል። የሰው ህይወት የተወሳሰበ ነው። ሳይኮሎጂካል እንትንም አለው። እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም። እንደ ህክምና ባለሙያ ደግሞ በሽታ ነው የምናክመው። አሁን የህብረተሰብ በሽታ ላይ ፎከስ አደረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን። ከዛ ቀጥሎ በሽታውን ያመጣውን ነገር አድሬስ እናረጋለን። በዛ መልክ ሲዝን የሆኑ ባለሙያተኞች፣ ትልልቅ ሰዎች ያሉበት መድረኩ እና በዚህ ነገር ላይ አቋም እናውጣ፣ እንነጋገር። ምንም እንኳ አንድ ሁለት እንዲንበልም አልተባል ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድን ነው? ጥሩ አይባልም ይሄ የተፈጠረው ነገር ብዙ ጊዜ ተከምሮ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት፣ እንደተወላጅ ካልተናገርን ካለፈ በኋላ ወይኔ ማለቱም ራሱ ካግባብ አደለም እና እነኚህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን ያመለካከት ሁላችን የምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነፃ ትሆናለ። ድርጊቱን ስታይ በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊት፣ ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለ። ከዛ በኋላ ወደ አድራጊው ትሄዳለ። ብዙ ጊዜ ሰዎች ከአድራጊው ጀምሮና ድርጊቱን ወደ መካድ ይሄዳሉ። እኛ ያደረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናደርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው። መልካም የጽሁፋቸውን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ደርሶ ልመለስ እና ቀደም ሲል ዶክተር ገበየውም ጠቀስ አድርገውታል በግሎ በማስታወሻው የጻፉትን ኢትዮጵያ ከሌለች የኮቪድ ምኑን እንዋጋለን የሚለውን እዛው ጽሁፎ ላይ በአማርኛ በግርድፍ በአጭሩ ሲመለስ ከፖለቲካ እንርቃለን ከኢትዮጵያ ግን ፈጽሞ የሚል ጽፈዋል። የፖለቲካ ርእዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሀሳብ ያላቸው ሌሎችም ሀሳብ ይሰጣሉና፣ እስኪ እርሶ ደን ብሎ የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ጽሁፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብን ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ አንርቅም የሚለውንም አስተያየቶን ጨምረው፣ አመሰግናለሁ። አሉላ ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋና ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋር የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናወጣለን የሚል ግምት አልነበረንም። ምንድነው ያደረግነው ኦብዘርቭ ቢሄቪየር ቅድም ዶክተር ገበየሆን ያለው በተጨባጥ የታዩ ባህሪዎች፣ ድርጊቶች ናቸው። ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው። ምንድን ነው አንደኛ በጥቅምት 23 ወይም በፈረንጆቹ ኖቬምበር ሰከንድ የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው እዚህ እንቀብረዋለን፣ እንደዚህ አይነት በእንግዲህ ይዘኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርሟል። እኛም አስገረመን። እኔ በተለይ አስገረመኝ ደግሞ በፈረንጆቹ አቆጣጠር ከዘጠና አንድ እስከ ዘጠና ሶስት ጦር ኃይሎች ሆስፒታል ሰራ ነበር። ያን ጊዜ በአጋጣሚ የሆኑ የኢህአዴግ የህወሀት አባላት ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው በትህትና ነው የሚናገሩት። እንዲያውም እንዲህ አይነት አነጋገር የሚተረጉሙት እነሱ ትምክህት በሚለው ነው አሮጋንስ እና ቅምት ሀያ ሶስት የዶክተር ደብረጽዮን አነጋገር በእነሱ ቋንቋ ትምክህተኛ ይመስላል እና ያ አንዱ ኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን ነው። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላቅም እቶ ሴክሬታሪ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት ራሷን እንዴት እንደተከላከለችና በአርባ አምስት ደቂቃ ውስጥ የኢትዮጵያን የሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተነዋል ብለው መግለጫ ሲሰጡ ይሄ ሁለት ነገር ሰማን ከዛ በኋላ በተከታታይ የምንሰማው ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለ ነው እንግዲህ ኢትዮጵያ ከሌለች ኮቪድ ናይንቲን ማማከርም የለም በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው። ግን ከፖለቲካ መራቅ እንችላለን፣ ከኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረንና ከዛ የተነሳ ነው አንድ ነገር ማለት አለብን፣ ይሄን ዝም ብለን ማለት አንችልም። እና ከጥላቻ እና ከትን በራቀ መንፈስ ነው ይሄ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተጋደድ ነው። መልካም በጽሁፋችሁ የጠቀሳችኋቸውን አንዳንድ ነጥቦች እናነሳለን። ቀደም ብዬ እንደጠቀስኩት ሰባት ነጥቦችን አስቀምጣችኋል። በማን አለብኝ በሰራዊቱ ላይ በተፈጸመው ድርጊት ይላል። ቀደም ብሎ እርሶ የገለጹትን ድንገት የኮቪድ አማካሪዎች ምክር ቤት ያለውን አቋም እንደሚከተለው ይገልጻል ይልና ሰባት ነጥቦችን ያነሳል። በሁለተኛ ነጥብ ላይ ያሰፈራችሁት የፈጸሙት ወንጀል ነው የሚለው የህወሓትን መሪዎች የፈጸሙት ተግባር የትግራይ ህዝብ ምኞትና ፍላጎት አይደለም፣ ህዝቡንም አይወክልም። የኢትዮጵያ መንግስት የሚወስደው እርምጃ ወንጀለኞችን ተጠያቂ የማድረግ ኃላፊነት አለበት ብለን እናምናለን ይላል። በአጭሩ ዶክተር ገበየው ወደ እርስዎ ልምጣ። ንጹሀንም በውጊያው መካከል የሚጠመዱበትና ለአደጋ የሚጋለጡበትም ሁኔታ መኖሩ ያንኑ ያህል አሳስቧል። ይበልጥ እንዲባባስ ደግሞ በኢትዮጵያ መንግስት የሚገለጸው ህዝብ ውስጥ ተሸሽገዋል ህዝብን ከለላ ያደረገ ስልት እየተከተሉ ነው። ህዝቡን አደጋ ለማጋለጥ አይመለሱም። የሚል አስተያየትም እየተሰጠ ነው። እንግዲህ ውጊያ ነውና ግጭት ነውና ግራና ቀኝ ያለው ስሜት እንደዚህ ያለው ሁኔታ ሀሳብ ላይ አይጥላችሁም? በዚህ በኩል ያሰባችሁት ነገር ሊኖር ይሆን? ዶክተር ገበየው። እንግዲህ ምንድ ነው የሰው ህይወት የሰው ንብረት ከቦታ መፈናቀል አሁን ከኖቬምበር ስሪ በኋላ የመጣ ነገር አይደለም። እየተካሄደ የነበረም ነገር ነው። ብዙ ሰዎች አሁን ሰው ሊጎዳ ነው፣ ላይ እየተጎዳ እኮ ነው ያለው። ሰው ቁጥር ይብዛ ይነስ እንጂ ሰው እየሞተ ነው በየክልሉ። ለዛ መንስኤው የት ነው የሚለው መከራከር ይቻላል። ሁለተኛው ነገር ምንድን ነው፣ በአሁኑ በዚህ በተነሳው ሁኔታ መንግስት፣ ህወሓትን ለማስገበር ብሎ ጦር አንቀሳቅሶ ሄዶ ይሄ ነገር ቢፈጸም ይሄ ወንጀል ነው ወደሚለው አቋም አንሄድም። እንደ ግሌ ማስተያየት ነገሩ ከዛኔ የተጀመረው ራሱ ደግሞ ድርጊቱ በጣም የሚያስደነግጥ ነው። የተኙ ሰዎችን የገዛ ጓደኞችን አጥቅተህ ገለህ ሬሳ ሜዳ ላይ ጥለህ የሰማነውን ነው እንግዲህ። የሞተ ሰው ሬሳ ላይ መዝፈን፣ መጨፈር አብሮ ሲበላ ከነበረ ሰው ጋር እንዲህ አይነቱ ድርጊት። ለዛ ነው ድርጊቱ ላይ እናስጠቁር። ውሀት ይስራው ማን ይስራው ይሄ ድርጊት ክፉ አይደለም ወይ? በራሱ ይሄ ድርጊት ክፉ ነው። ክፉ ከሆነ ይህንን ያደረገ ወንጀል ከሆነ ወንጀለኛ ነው። ፎርማል ጦርነት አይደለም የተካሄደው እና ይሄ እንግዲህ ልክ ደይቱ ደኛ በስራችን እንደምናየው አናላይዝ እንደምናደርገው ድርጊቱን ገምግመህ ድርጊቱ መጥፎ ነው ብለህ ድርጊቱን ያደረገ ሰው ነፃ ማድረግ እንዴት ይቻላል? ከባድ ነው እና ሶስተኛው ነገር ምንድነው? እንዲህ አይነት ነገር ሲፈጠር ግልጽ ሆኖ ድርጊቱ ወንጀል የተሞላበት ግፍም የተመላበት ሆኖ ከዛም አልፎ እንደሰማ ነው ወደ ማይካድራ ተሸጋግሮ ንጹሀን ሲቪሊያኖች እየተገደሉ ወደፊት በሚደረገው ጥቃት አጥፊዎቹ በሰዎቹ ተደብቀው አደጋ ይደርሳል እና ምን ይደረግ? ያንንም ደግሞ ኦብዘርቭ አድርገናል። ጽሁፋችን ውስጥ አለ። መከላከያዊ ኃይል ሁሉም ሲንቀሳቀሱ የበቀል እርምጃ ሲያደርጉ አላየን። እስካሁን ከሰማ ነው ሪፖርት ተቆጥበው ህዝቡን እያቀፉ እያበሉ እያጠጡ ነው የሚንቀሳቀሱት። እና ይሄኛው መልሶ ማጥቃት የጀመረው ኃይል አካሄዱ የህዝብን ህይወት ለማዳን ከፍተኛ ጥረት የሚያደርግ ስለሆነ በዛ በኩል የሚመጣው ህዝብ ህይወት ላይ ይደርሳል የሚለው ፍራቻ የቀነሰ ነው። አይተህ ከሆነ እዛ ላይ አንድ ስቴትሜንት አለች። ትግራይና የትግራይ ህዝብ ኢትዮጵያና ኢትዮጵያዊ ናቸው ብለን ነው እንዲያስቀመጥ ነው። በሂስትሪም በሁሉም ወደኋላ ስቴት ህዝቡን ወክያለሁ ብሎ ብዙ ነገር የሚያደርግ ግሩፕ አለ። ግን የህዝቡን ስሜት የህዝቡን ፍላጎት ተከትሎ አይደለም። እንደ እውነቱ ከሆነ የትግራይ ህዝብ እውነት ከሌላው ክልል መብቱ ድምፁ የታፈነ ነው። በዘር የተደራጀ እንወክላለን ስለተባለ መናገር የማይችል እና ፍራቸው አለ አደጋ እንዳይደርስ። መግለጫችን ውስጥ ለተፈናቀሉት፣ ለተጎዱት ማንንም ከማንም ሳይባል ለሁሉም እርዳታ እንድረስ ብለንም ጥሪ አቅርበናል እና ይሄ ዝም ብሎ በፖለቲካ ፓርቲዎች መካከል የሚደረግ ግጭት አይደለም። እንደውም እኛ እንኳን ሲቪሊያኖቹ ዝም ብንል በመከላከያ ላይ በደረሰው ሀይል መከላከያ ኃይል ላይ ያደረሱ ሰዎች በወታደራዊ ፍርድ ቤት እኮ ይቀርባሉ አይቀርም። ወታደራዊ ፍርድ ቤት ደግሞ ለውጭ ሰው ለሽምግልና ለድርድር የሚገባበት ነገርም አይደለም እና በብዙ መልኩ የተደረሰው ክፋት ከፍተኛ ነው። ወደፊትም እንደዚህ አይነት ክፋት እንዲፈጠርም አንፈልግም። ይህንን አይነት ነገር እርምት ከስሩ አውጥቶ ወደ ቀጥተኛ ሰላማዊ መንገድ እንሄድ ነው። መልካም ፕሮፌሰር ዮናስ፣ በዚሁ በቀደመ ጥያቄ ላይ የሚሰጡት ተጨማሪ አስተያየት ካለ ከዚህ ተከታይ ጥያቄ ጋር አያይዘው ይመልሱልኝ። ከዚህ በጽሁፋችሁ ላይ ከሰፈሩ ነጥቦች የሀገሪቱን ዜጎች በዘውግ ተለያይተው እርስ በርስ በጠላትነት እንዲተያዩ በማድረግም ይከሳል። ይህንም ቡድን ዘውግ የለዩ ግጭቶች ባለፉት ሁለት ዓመታት ውስጥ ከዚህ ቀደም በኢትዮጵያ ውስጥ ባልታየ መልኩ በተደጋጋሚ ታይተዋል። ፕሮፌሰር ዮናስ በሌላ የውይይት መድረክ በህብረት የሚደረጉ ግጭቶችን አስመልክቶ እርስንና አንድ ሌላ ባለሙያ እንደዚህ ያሉ ግጭቶችን ጥላቻዎችን የሚቀሰቅሰው ምንድን ነው በሚል ተነጋግረን ነበር። በዚህ ጽሁፋችሁ ላይ ይሄ ቡድን ለነኚህ ግጭቶች ምክንያት መሆኑንም ይከሳል። በዚህ ላይ ምን ማስረጃ ማቅረብ ይቻላል? ለእንደዚህ ያሉ እርስ በርስ ግጭቶች ምክንያት መሆኑን ይሄ ቡድን ከዚህ በፊት በዚህ ካውንስላችን ላይ አንድ ያቀረብኩት የጥናት ጽሁፍ ወይም ተመሳሳይ ነገር ነበረ። ይሄ ምንድን ነው? ሁለት ወይም ከሁለት በላይ ሰዎች አንድ ላይ ሲሆኑ አንድ ቡድን ወይም ግሩፕ የምለው ነው እና ግሩፕ ዳይናሚክስ ይፈጠራል እና የሶሻል ሳይኮሎጂስቶች ማለት የስነ ልቦና ሳይንቲስቶች በተለይ በስታንፎርድ ዩኒቨርሲቲ ያጠኑት ነገር ምንድን ነው? ዲቨርሲቲ እና ኮሂሲቭነስ ማለትም ብዙሃንነትና አብሮነት ሁለቱን ሚዛናዊ በሆነ መንገድ መያዝ ያስፈልጋል። ከመጠን በላይ ብዙሃንነት ላይ ትኩረት ካደረገን ዲቨርሲቲ ላይ ሱ ላይ እንዶ ብዙ ትኩረት ካደረግን መበታተን ሊያመጣ ይችላል። በሌላ በኩል ደግሞ ከልክ በላይ አንድን ቡድን ልክ እንደ አንድ ሰው እንዲያስብ ማድረግ፣ ይሄ ደግሞ ግሩፕ ቲንክ የሚባል አደጋ አለው። ይሄ ግሩፕ ቲንክ ማለት ደግሞ የሀሳብ ልዩነት ማቅረብ ይቀራል። ሁሉ ሰው እንደ አንድ ሰው ማሰብ ይጀምራል። አንድ ካሪዝማቲክ አንድ ግርማ ሞገስ ያለው ሰው ቡድን ውስጥ ይነሳና ሁሉ ሰው ይሄ ግርማ ሞገስ ያለውን ሰው የሚለውን ወደዛ የማሰብ ነገር ይመጣል እና ይሄንን እንግዲህ በኤክስፐሪመንታል ሳይኮሎጂ በምርምር በጥናት አድርገው ነው ይህን እንግዲህ ያዩትና እንዲያውም ተመራማሪዎቹ ግሩፕ ቲንክ እንዳይመጣ የተለያየ ምክር ሁሉ ይሰጣሉ። ሁልጊዜ ግሩፕ ሲፈጠር ቢያንስ ቢያንስ አንድ ሰው ዴቪልስ አድቮኬት፣ ከሁሉም የተለየ ሀሳብ እንዲያመጣ አንዱ ሁለት ሰዎች መመደብ፣ እናንተ ለየት ያለ ነገር እስቲ በቡድን የምናስበውን የሚፈታተን አቅርቡ፣ እንዲህ አይነት ነገር። ጥንቃቄ ካልተደረገ ሁሉም እንደ አንድ ማሰብ ይጀምራልና ይሄ አስተሳሰብ በህወሀት ብቻ አይደለም። እንደ አንድ ሰው በአንድ ልብ ለማሰብ የመፈለግ አንድ ወጥነት የሚፈልግ ይሄ በተለይ ድሮ ግራ ክንፍ ማርክሲስት ንቅናቄዎች ውስጥ ብዙ የሚታይ ነገር ነው። ይሄ እንግዲህ በማንኛውም ሁኔታ ሊታይ የሚችል ነው። ይሄ ግሩፕ ቲንክ የምንለውና ምናልባት በእኔ ግምት የዛ አይነት አስተሳሰብ ግሩፕ ቲንክ ውስጥ ሳይገቡ አልቀረም የሚል ግምት ነው ያለኝ እንጂ እንዲህ አይነት እርምጃ ይወስዳሉ ወይም እስከዚህ ድረስ ይሄዳል የሚል ግምት አልነበረኝ። ምናልባትም ለዚህም ይሆናል ወታደሮችም ሳይዘጋጁ ተኙበት እንግዲህ አደጋ የደረሰው። ይሄ አንዱ እንግዲህ በሶሻል ሳይኮሎጂ አንጻር ነው ነ የማየው እና አይ ቲንክ ይሄ የግሩፕ ቲንክ እያዳለጠ ከድጡ ወደ ማጡ ሳይወስዳቸው አልቀረም የሚል ግምት ነው ያለኝ እና ይሄ አንዱ ምክንያት ነው። ሌላ እንግዲህ እርግጥ የተለያየ የፖለቲካ የተለያየ ምክንያት ይኖራል። እንግዲህ እንዳልኩ ያው እኛ በተቻለ መጠን ከፖለቲካው እንርቃለን፣ ከኢትዮጵያ ብቻ ነው የማንርቀው ይህንን ለማለት ፈልጋለች። ግሩፕ ቲንክ ምናልባት የተለያዩ ምክንያት ሊሆን ይችላል፣ ግን ሊያብራራው የሚችል አንዱ ምክንያት ይህ ሊሆን ይችላል። መልካም፣ ግጭቱን የሚመለከተውን ለጊዜው እዚህ ላይ እናቆይና ከግጭቱና በአጠቃላይም አሁን ካሉት ሁኔታዎች ጋር ተያይዘው የአሁኑ ያሉትን ሁኔታዎች ሊያባብሱ የሚችሉ አንዳንድ ጭብጦችን እናንሳ። በወቅታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሰው በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ-19ን መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁ እና እስኪ ስለሚያነጋግረው ስለሚያሳስበው የኮቪድም የምንነጋገር በዩናይት ስቴትስ እና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስትመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዘው በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት ያሳስባችኋል ከሆነስ ምን አይነት ነገሮችን እንዲታዩ ትኩረት እንዲደረግባቸው ትመክራላችሁ? አድማጮች በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከአማካሪ ቡድኑ ሁለት አባላት ጋር ያደረግ ነው ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቀሪ ምልልሳቸውን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ፂዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።